ድርሰት። ትናንት ወደ አቶ ዮሐንስ ቤት ሄድሁና አባትና እናቱን አየሁ። አቶ ዮሐንስ በጣም ጥሩ አባትና እናት አሉት። እነሱ አስተማሪዎች ናቸው። እሱ በጣም ጥሩ መኪና አለው። እኛ በመኪናው ወደ ትምህርት ቤቱ ሄድንና ምግብ ቤቱን አየን። ትምህርት ቤቱ በጣም ጥሩ ነው። አቶ ከበደና አቶ ተሰማ እዚህ ትምህርት ቤት ውስጥ አሉ። እነሱ ኢትዮጵያውያን ናቸው፣ ነገር ግን አቶ ዮሐንስ አሜሪካዊ ነው። ጥያቄዎች አቶ ዮሐንስ ምን አለው? አቶ ዮሐንስ ኢትዮጵያዊ ነው? ወደ አቶ ዮሐንስ አባትና እናት ቤት መቼ ሄድሁ? አቶ ዮሐንስ መኪና አለው? በትምህርት ቤቱ ውስጥ ኢትዮጵያውያን ተማሪዎች አሉ። ምግብ ቤቱ የት ነው? አባትና እናቱ ጥሩ ናቸው። አቶ ከበደና አቶ ተሰማ የት አሉ? so. This is the end of Unit five.